የህወሀት አመራሮች በመሆናቸው ብቻ በህገወጥ መንገድ ከፌዴራል መንግስትና ከአዲስ አበባ አስተዳደር የኃላፊነት ቦታዎች እንዲነሱ እየተደረገ ነው ሲል የህወሀት ማዕከላዊ ኮሚቴ ከሷል። ማዕከላዊ ኮሚቴው ትናንት ማታ ባወጣው መግለጫ የህወሀት አመራሮችና አባላት ከስልጣን ማንሳትን ተከትሎ ለሚፈጠር ሁኔታ ኃላፊነት የሚወስደው ይህንን ህገ ወጥ ተግባር እየፈጸመ ያለው አካል ነው ብሏል። ሙልጌታ ጽፋ ከመቀሌ ዘገባለሁ። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ትናንት ምሽት ባወጣው መግለጫ በፌዴራል ና በአዲስ አበባ ከተማ አስተዳደር የህወሀት አመራሮች በህገወጥ መንገድ ብለው በገለጸው አመራሮች ከሀላፊነት እየተነሱ ነው ብለዋል። የኢትዮጵያ ንግድና ኢንዱስትሪ ሚኒስትር ወይዘሮ ፈትለወርቅ ገብረ እግዚአብሔር ና ሌሎች የህወሀት አመራሮች ከኃላፊነት ከተነሱ በኋላ ነው የህወሀት መግለጫ የወጣው። ጠቅላይ ሚኒስትር አብይ አህመድ ትናንት ሶስት ሚኒስትሮች ሾመዋል። ከስልጣናቸው ከተነሱት አንዷ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሲሆኑ እርሳቸውን በመተካት አቶ መላኩ አለበል የንግድና ኢንዱስትሪ ሚኒስትር ሆነዋል። የህወሀት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የሀሳብና የመስመር ልዩነት ከተፈጠረ በኋላ በይዘቱ አዲስ አዲስ ፓርቲ እንዲመሰረት ተደርጓል ሲል ገልጿል። ህወሀት ይህ አካሄድ ህገ ወጥና ጸረ ዲሞክራሲ አካሄድ ነው ይላል። የሀገሪቱ ህልውና አደጋ ውስጥ በገባበት ወቅት ቅድሚያ ተሰጥቷቸው ሊታዩ በሚገባቸው ጉዳዮች ላይ ትኩረት መደረግ አለበት በማለት እየተቃወሙ እንደነበር መግለጫው አስታውቋል። መግለጫው ህወሓት ከህዝብና አባላት ጋር በመወያየት ከአዲሱ ፓርቲ ጋር ላለመዋሃድ መወሰኑን ያስታውሳል። እስከሚቀጥለው ምርጫ የኢትዮጵያ ህዝብ የኢህአዴግ ድርጅቶችን ነው የመረጠው መንግስት እንዲመሰርቱም እንዲመሩም ስልጣን የተሰጣቸው እነዚህ ድርጅቶች ናቸው፣ ያለው መግለጫው ህዝብ ያልመረጠው ሌላ አዲስ ፓርቲ ስልጣን እንዲይዝም ሆነ ሀገር እንዲመራ ማድረግ የህዝቡን ስልጣን መቀማትና ህገ መንግስቱን መርገጥ ነው ብሏል። የህወሀት ማዕከላዊ ኮሚቴ መግለጫ እንደሚያሳየው ሀገር እንድንመራ በጋራ ለተሰጠን ኃላፊነት በተወሰኑ ሀይሎች ፍላጎት ህጋዊና ዲሞክራሲያዊ ያልሆኑ ውሳኔዎች ሊወሰኑና ሊተገበሩ አይገባም ይላል መግለጫው አይከተሉም። በአሁኑ ጊዜ የህውሀት አመራሮችና አባላት በመሆናቸው ብቻ ከፌዴራል መንግስትና ከአዲስ አበባ ከተማ አስተዳደር የኃላፊነት ቦታዎች እንዲነሱ እየተደረገ ነው በማለት ከሷል። ይህ ተግባር ፍጹም ተቀባይነት የሌለው ነው ያለው የኮሚቴው መግለጫ ይህ ሆን ተብሎ እየተፈጸመ ነው ብሏል። ከዚህ ቀደም የተፈጸመ መረን የለቀቀ አካሄድ ሊታረም ይገባል ሲል ገልጿል። ይህንን ተከትሎ ለሚፈጠር ሁኔታ ኃላፊነት የሚወስደው ይህ ህገወጥ ተግባር እየፈጸመ ያለው አካል ነው በማለት ተቃውሟል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ መግለጫ ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም